የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች የዛሬ ህዳር 3 2012 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። ግለሰባዊና ሀገራዊው ጥንቀት የሚያስከትሉ ድርጊቶችን ከኢትዮጵያ ለማጥፋት ስለተዘጋጀው ፍኖተ ካርታ የሚያብራራ ዘገባ አለን። ለምሳሌ ያለ ዕድሜ ጋብቻን ለማስቆም አሁን ከሚደረገው ስድስት እጥፍ መሰራት አለበት። አቶ ስለሺ አበበን የሰማችኋቸው ዝርዝር ያለው ዘገባ ከቆይታ በኋላ ይደመጣል። በሌላ ዘገባ ደግሞ ለሴቶች መብት እኩልነት የሚሰራ ሴታዊት በቅርቡ ፆታዊ ጥቃት ለደረሰባቸው ሴቶችና ወንዶች የነፃ የምክርና የሪፈራል አገልግሎት የሚሰጥ የስልክ መስመር ለመጀመር ዝግጅቱን እያጠናቀቀ መሆኑን ነግሮናል። ሴቶች የፆታ ጥቃት ላይ የሚደግ ወንዶች አሉ። ከዛ ባለፈ ደግሞ ሴቶች እንዲሁም የፆታ ጥቃት ቢደርስባቸው ሄደው ሊናገሩት የሚችሉት ነገር ነው። ወንዶች ግን ይህ ጥቃት በደረሰባቸው ጊዜ በብዛት አይናገሩትም። የስልክ መስመር አስተባባሪዋን ጽዮንን ነው የሰማችሁት። ሙሉውን በኋላ ላይ እንመለስበታለን። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ብዙ ዘገባዎች ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩ አብረናችሁ እናመሻለን። በቅድሚያ ግን አጫጭር ዜናዎች እናሰማችሁ። ሰኔ 15 ቀን 2011 ዓ ም የከፍተኛ ባለሥልጣናትና ጦር ጄኔራሎችን ሕይወት ከቀጠፉ ጥቃቶች ጋር በተያያዘ የኤፌድሪ ጠቅላይ አቃቤ ሕግ በዛሬ ዕለት መግለጫ ሰጥቷል። በሀገር ውስጥ የዜና ተቋማት በቀጥታ በተላለፈው መግለጫ ላይ ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ በተጠቀሰው ዕለት የተፈጸመውን ጥቃት የመፈንቅለ መንግሥት ሙከራ ሲሉ ተደምጠዋል። በተለያየ ደረጃ ተሳትፈዋል የተባሉ ግለሰቦች ላይም ክስ ለመመስረት ዝግጅት መደረጉን ተናግረዋል። 61ዱን ለጊዜው በዋስትና እንዲወጡ የተደረገ ሲሆን ከ61ዱ ተጠርጣሪዎች ውስጥ 13ቱ በተጠረጠሩት የወንጀል ጉዳይ በአቃቢ የማስረጃ ምዘና በቀዳሚ ምርመራ ተደርጎ ያለቀ ስለሆነ ይህም ለክስ ዝግጁ የሆነበት ሁኔታ ነው ያለው። በአጠቃላይ በአዲስ አበባ ላይ በ13 በባህር ዳር ላይ በ55 ተከሳሾች ላይ የመንግስታዊ ስርዓቱንና በመንግስት ላይ ወንጀል መፈጸማቸው በሰነድና በቴክኒክ ማስረጃ የተረጋገጠ ስለሆነ ክስ ለመመስረት ዝግጅት ላይ የምንገኝ ይሆናል ማለት ነው። አድማጮቻችን በዚህ ጉዳይ ዘርዘር ያለ ዘገባ በምሽቱ የመጽሔት መርሃ ግብራችን ላይ ይሰማል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን ኢላማ ያደረገ ታሪካዊ የክስ ሂደት ዛሬ ዋሽንግተን ዲሲ ላይ ተጀምሯል። ትራምፕ ከስልጣናቸውን ከፖለቲካ አንጻር የራሳቸውን ጥቅም ለመጠበቅ ተጠቅመውበት እንደሆነ ለማወቅ በሚደረገው ምርመራ ወሳኝ ቦታ ያላቸው የምክር ቤት አባላት ተጻራሪ አመለካከቶችን አንጸባርቀዋል። ዲሞክራቶች ፕሬዚዳንት ትራምፕ ላይ ክስ ለመመስረት የሚያደርጉትን ጥረት የሚመሩት የተወካዮች ምክር ቤት የስለላ ክፍል ኮሚቴ ሊቀመንበር አዳም ሼፍ ባደረጉት የመክፈቻ ንግግር ፕሬዚዳንት ትራምፕ ዋናው ዲሞክራት የምርጫ ተወዳዳሪያቸው በሆኑት ጆ ባይደን ላይ ኡክራይን ምርመራ እንድትጀምርና ጫና አድርገዋል ብለዋል። ኡክራይን በምስራቅ ክፍል ያሉትን የሩሲያ ደጋፊ ተገንጣዮች የሚባሉትን ሀይሎች ለመዋጋት የሚያስፈልጋት ሶስት መቶ ዘጠና አንድ ሚሊዮን ዶላር እንዲሰጣት ከመፍቀዳቸው በፊት ምርመራውን እንድትጀምር ተጭነዋታል ብለው ሼፍ ባደረጉት ንግግር ተናግረዋል። እንዲህ አይነቱን ተግባር ካላስከሰሰ ሌላ ምን ያስከስሳል? የሚል ጥያቄንም አጭረዋል። አፍጋኒስታን መዲና ላይ የመንግሥት መሥሪያ ቤቶች ካሉባቸው አካባቢዎች ወጣ ብሎ ዛሬ መኪና ውስጥ የተጠመደ ቦምብ ፈንድቶ ሰባት ሰዎች ተገድለዋል፣ ሰባት ሌሎች ደግሞ መቁሰላቸውን ባለሥልጣኖች ገልጸዋል። እስካሁን ባለው ጊዜ ኃላፊነቱን የወሰደ የለም። ጥቃቱ የተፈጸመው የአፍጋኒስታን መንግሥት በሁለት ምዕራባውያን ታሳሪዎች ልዋጭ ሦስት ከፍተኛ ቦታ ያላቸው የታሊባን መሪዎችን ከእስር በፈታ ማግስት ነው። አንድ አሜሪካዊና አንድ የአውስትራሊያ ተወላጅ ከሶስት ዓመታት በፊት በእስላማዊ አማጺያኑ ታግተው ቆይተዋል። የኢራቅ መንግሥትን የሚቃወሙ ሰዎች ዛሬ በመዲናይቱ ባግዳድ በከተማይቱ ደቡባዊ ክፍሎች ተሰባስበዋል። መንግሥት ለሳምንታት ያህል ሲያካሂድ ለቆየው ተቃውሞ ምላሽ የመስጠት ከባድ ጫና እንደተደቀነበት ተገልጿል። የመንግሥታት የጸጥታ ኃይሎች በባግዳድና በደቡባዊ ከተማዎች ላይ በከፈቱት ጥቃት ምክንያት ጋብ ብሎ የቆየው ተቃውሞ ዛሬ በአዲስ መልክ ማገርሸቱ ታውቋል። ባግዳድ ላይ ያሉት የተቃውሞ ሰልፎች የተተኮሱባቸው እንባ አስመጭ ጋዝ የያዙ ቆርቆሮዎች መልሰው በጸጥታ ኃይሎች ላይ እየተወረወሩ መሆናቸውንም ተዘግበዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔትንያሁ ሀገራቸው ጋዛ ካሉት ፍልስጥማውያን ተቃዋሚዎች ጋር እየተካሄደ ያለውን ግጭት ማባባስ ባትፈልግም ለሚደርስባት እያንዳንዱ ጥቃት ምላሽ ትሰጣለች ብለዋል። ኔትንያሁ የካቢኔ ስብሰባ ሲጀመር ባደረጉት ንግግር እስላማዊው ጂሃድ ያለው አማራጭ ጥቃቶቹን ማቆም ወይም ተጨማሪ መቶዎችን መቀበል ነው ሲሉ ዝተዋል። የእስራኤል ወታደራዊ ኃይል ዛሬ ጋዛ ላይ የአየር ድብደባ አካሂደዋል። ጋዛ ያሉት ተቃዋሚዎች በበኩላቸው እስራኤል ላይ የሮኬቶች ተኩስ ከፍተዋል። የፍልስጤም የጤና ጥበቃ ባለስልጣኖች በገለጹት መሠረት ውጊያው ትናንት ማክሰኞ ከተጀመረ ጊዜ አንስቶ 18 ፍልስጤማውያን ተገድለዋል። አድማጮች ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩ አብረናችሁ እናመሻለን። አሁን ወደ ቀዳሚው ርሳችን እንሻገር። በ2016 ዓመተ ምህረት ይፋ በሆነው የኢትዮጵያ ስነ ህዝብና የጤና መረጃ መሰረት ኢትዮጵያ ውስጥ ከሚኖሩ እድሜያቸው ከ25 እስከ 49 ከሆኑ ሴቶች መካከል 65 በመቶ ግርዛት ተፈጽሞባቸዋል። በ2018 የአውሮፓውያን ዘመን የተባበሩት መንግስታት የሕፃናት ድርጅት ዩኒሴፍ ባወጣው ያለ ዕድሜ ጋብቻን መግታት በተሰኘው ማስገንዘቢያው ላይ ከአስር ወጣት ሴቶች መካከል አራቱ አስራ አምስተኛ አስራ ስምንተኛ ዓመታቸውን ከማክበራቸው በፊት ጋብቻ እንደሚፈጽሙ ያትታል። በዚህ መሰረት ኢትዮጵያ የ15 ሚሊዮን የሕፃናት ሙሽራዎች ቤት ሆናለች ሲልም ማስገንዘብ ያክላል። እነዚህ ግለሰባዊና ሀገራዊ ውጥንቅጥን የሚያስከትሉ ድርጊቶችን በ2025 የአውሮፓውያኑ ዘመን አቆጣጠር ከግዛቷ ለማጥፋት ኢትዮጵያ ዓለም አቀፍ አልኪዳን ፈጽማ ፍኖተ ካርታ ከዘረጋችም ሰነባብታለች የፍኖተ ካርታው የእስካሁን አተገባበር ምን ይመስላል ሀብታሙ ስዩም ከሴቶች ህጻናትና ወጣቶች ሚኒስቴር የግንዛቤና ንቅናቄ ዳይሬክተር አቶ ስለሺ ታደሰ ጋር አጭር ቆይታ አድርጓል አቶ ስለሺ ድርጊቶቹ አሁንም ድረስ የሚፈጸሙባቸውን ቦታዎች ከሚያብራሩበት መሰናዶ ይጀምራል አሁን በተለይ ግርዛት ጋር በተመለከተ በአፋርና በሱማሌ ክልል ነው ዳታዎቹ የሚያሳዩት ከፍተኛ ቁጥር የሚያሳዩት ማለት ነው ነገር ግን ያለፉትን የዴችስ ሰርቬይ ፋርዘር አናሊሲስ ተሰርቶባቸዋል ውጤቶቹ ማለት ነው በተከታታይ የተካሄዱት እና በእነዚህ ቦታዎች ላይ መቀነስ አለ ግን መቀነስ ሪሌቲቭ ከሌሎቹ ጋር ሲታይ በአነስተኛ ደረጃ ነው አጠቃላይ ውጤቱ ግን በከፍተኛ ሁኔታ የሚያሳዩ ሁለቱ ክልሎች ላይ ነው ግርዛትን በተመለከተ ያለዕድሜ ጋብቻን በተመለከተስ እንዲሁ የሚጠቀሱ ክልሎች ይኖሩ ይሆን ያለዕድሜ ጋብቻን በተመለከተ የአማራ ክልልም ላይ ይታያል። በዋነኛነት አሁን እሱ ላይ በምንመለከትበት ሰዓት ሁሉም ጋር በሁሉም ሪጅን ላይ አይፈጸምም ግን ከአሁን ልክ እንደዛው የአማራ ክልል ዳታው ያሳያል። እንግዲህ እነዚህን ድርጊቶች ከኢትዮጵያ ለማስወገድ ፍኖተ ካርታ መዘጋጀቱን ሰምተናል። በምን ሁኔታ ይሄ ፍኖተ ካርታ ድርጊቶቹን ይቀንሳቸዋል? በምን ሁኔታስ ይተገበራል ይሄ ፍኖተ ካርታው? ለምን ተዘጋጀ የሚለውንም ብንመለከት ጥሩ ነው። ይህ ፍኖተ ካርታ አንደኛ ሁሉንም ባሳተፈ መንገድ ከታች ጀምሮ ክልሎችም በደንበኛ የተሳተፉበት ነው። ፍላጊነቱም ኢትዮጵያ የገባችው ቃል ኪዳን አለ። የአለኝ ጋብቻና ግርዛት ለማስቆም እንደገና ደግሞ የአፍሪካ ሀያ ስልሳ ሶስት ሀያ ሰላሳ አጀንዳዎች አሉ። እነዛንም ተግባራዊ ለማድረግ እንዲያስችል ምን ስራዎች መሰራት አለባቸው እነዚህ ስራዎች ማን ይሰራቸዋል? እንደገና ደግሞ በጣም ትልቁ ነገር አሁን በዚህ በፍኖተ ካርታው ምላሽ ከሰጠው ነገር አንጻር ቅድም ያልኩት የዴችስ ትንታኔውን መሰረት በማድረግ የሚጠይቀን አክስለሬሽን የፍጥነት መጠን አሳይቷል። ትልቁ ነገር አሁን ከሚሰሩት ስድስት ሰባት እጥፍ ሁሉ መሰራት እንዳለበት ብሎ ያመላከት ነው። ስለዚህ የፍኖተ ካርታው ዋና ውንት ምንድን ነው? አንደኛ ስራዎቹን ምንድን ናቸው ተብሎ መለየቱ፣ ሁለተኛ የሚጠይቀውን ጥረት ጥረት ማሳየቱ፣ ሶስተኛ ደግሞ ምን ያህል በጀትም ሊያስፈልግ ይችላል የሚለውን ምላሽ የሰጠ ፍኖተ ካርታ ነው። ቀደም ብዬ በአንዳንድ ቦታዎች ላይ እንዳነበብኩት የፍኖተ ካርታው እቅድ በ2025 የአውሮፓውያኑ ዘመን እነዚህን ድርጊቶች ከኢትዮጵያ ማስወገድ መቻል ነው። በስካሁኑ እንቅስቃሴያችው ውስጥ በዚህ ዓመት ውስጥ የተባሉትን ድርጊቶች ለማስቆም፣ ለማጥፋት የሚበቃ እንቅስቃሴ እያደረጋችሁ ነው ወይ? አሁን እዚህ ላይ እንግዲህ ወይ እዚያው ስትራቴጂዎቹ ያስቀመጠው አለ ምንድን ነው። አንደኛው ስትራቴጂ ያስቀመጠው ታዳጊ ሴቶችን ፎከስ አድርጎ መስራት ነው። አሁን ይሄ ማለት ምንድን ነው? ከትምህርት የጤና አገልግሎት የተለያዩ አገልግሎቶችን ማግኘት አለባቸው። አሁን ወደ ትምህርት ሲመጡ ከነዚህ ነገሮች ላይ ፕሮቴክት ሊደረጉ ሊጠበቁ ይችላሉ። ሁለተኛው የቅንጅት ስራዎች ምክንያቱም ይሄ ስራ የተለያዩ ሴክተር መስሪያ ቤቶች፣ የተለያዩ አጋር አካላት ማህበረሰቡንም ያቀፈ ስራ የሚጠይቅ ነው። ስለዚህ ስትራቴጂዎቹ ላይ አምስት ሊሻሻሉ የሚገባቸው ተግባራዊ ሊሆኑ የሚገባቸው የአሰራር ስርዓቶችና የህግ ማዕቀፎችም እንዲወጣ ነው። ምንድን ነው ያንን ለማድረግ አሁን በሚሰራው ስራ ላይ ከተሰራ የሚመጣው ለውጥና ያንን የተባለውን ጎል አችብ ማድረግ ያስቸግራል። ነገር ግን የሚጠይቀውን ጥረት ለምሳሌ ያለ እድሜ ጋብቻን ለማስቆም አሁን ከሚደረገው ስድስት እጥፍ መሰራት አለበት የሚል ነው። ከፍተኛ ጥረት ነው የሚጠይቀው። አሁን የጀመርነው እኛ ምንድን ነው ሮድማፑን የማስተዋወቅ ነው፣ ፖፑላራይዝ የማድረግ ነው። ይህም ፖፑላራይዝ ከተደረግ በኋላ ክልሎች የየራሳቸውን አሁን እያንዳንዱ ክልል የየራሱ የሚጠይቀውን ከራሱ ተጨባጭ ሁኔታ ጋር የሚሰራው ስራ ስለሆነ እነዚህ ሰዎች ደግሞ በየክልሎቹም መሰራት ይጠይቃል ነው። ይህንም ብንፈጽም ምንም አይከተልብንም ከሚለው ስሜት አንጻር ነው ነገሮች የሚባባሱ የሚል ሀሳብ አለ። እንደ በእናንተ ድርጅት በኩል ከፍ ያለ ቅጣት እንዲቀመጥ፣ አስተማሪ ቅጣት እንዲቀመጥ የማስተባበር የመጠየቅ ስራዎችን ሰርታችሁ ታውቃላችሁ? ለህግ አርቃቂዎች የህጉ ብቻ ሳይሆን ትልቁ ነገር የአስተሳሰብ ያመለካከት ለውጥ ማምጣት ላይ ነው። እንደውም ህጉን ሲታይ የመደበቅ ድርጊቷን ልክ እንደ እንደማይፈጸም ራስ ነው የመከላከል እንደዚህ አይነት ነገሮች ሁሉ በድብቅ እንዲፈጸሙና ቦታዎች ሁሉ እንዲለዋወጡ ሁሉ ሊያደርጉ ይችላሉ። ግን ዋነኛው ነገር ቅድም ያልኩት ግን ከህጉ በላይ ግን የአመለካከት ነው፣ ከማህበረሰብ ወግ ለውጥ ጋር የሚያያዝ ነው። ስለዚህ እሱ ላይ በጣም ትኩረት ተሰጥቶ መሰራት አለበት በሚለው በማንዴታችን መሰረት እሱ ላይ ነው ይህንን ደግሞ በሁሉም ነው። አሁን ትምህርትም ይመለከታቸዋል ሌሎቹም የአመለካከት የማህበረሰብ ለውጥ ሊያመጡ ነው የሚችሉ አካላት ሁሉ ሊሰሩት የሚቻል ማኖት ተቋማት ይሆናሉ። የገሳ መሪዎች ሊሆኑ ይችላሉ። ስለዚህ አንደኛው ይሄ ነው። ስለዚህ ሁለቱ ጎን ለጎን ነው መያያዝ ያለበት የህጉ ብቻ አይደለም። ይህንን ለማድረግ ከህግ አካላት ጋር ውይይት የሚካሄድበት አለ። እነሱም ደግሞ በዕቅዳቸው ላይ አካተው የሚሰሩት ነው ማለት ነው። በጣም አመሰግናለሁ አቶ ስላሽ፣ ደህና የዋሉ። በሌሎች ሌሎች ጊዜያትም መሰል ጉዳዮች ላይ እንወያያለን። ለአሁኑ በጣም አመሰግናለሁ። ተከታዩ መሰናዷችን ሴቶች በጋቢና ነው። ለሴቶች መብት እኩልነት የሚሰራ ሴታዊት በቅርቡ ጾታዊ ጥቃት ለደረሰባቸው ሴቶችና ወንዶች የነጻ ምክርና የሪፈራል አገልግሎት የሚሰጥ የስልክ መስመር ለመጀመር ዝግጅቱን እያጠናቀቀ ይገኛል። የዚህ አለኝታ የተሰኘ የስልክ መስመር ፕሮግራም አስተባባሪን ኤደን ገረመው አነጋግራ ተከታዩን አሰናድታለች። የዛሬ አምስት ዓመት ገደማ የተመሰረተውና ለኢትዮጵያውያን ሴቶች እኩልነት የሚተጋው ሴታዎች ድርጅት በቅርቡ ጾታዊ ጥቃት ለሚደርስባቸው ሴቶችና ወንዶች የምክርና የሪፈራል አገልግሎት የሚሰጥ ነጻ የስልክ ጥሪ አገልግሎት ለመጀመር ማሰቡን አብስሯል። ለዚህ ትልቅ ዓላማ ላለው ፕሮጀክት መነሻ የሆነው ደግሞ ቀደም ሲል የሴት ልጅ ጥቃት ጋር በተያያዘ በተለያዩ የአገሪቱ ክፍሎች የተደረጉ የምን ለብሳ ነበር የአልባሳት ኤግዚቢሽን እንደሆነ የነጻ የስልክ ጥሪው ፕሮጀክት አስተባባሪ ጽሆን ሞላ ትናገራለች። ምንድነው አሁን እንደምታቂው በሴቶች ላይ ምክንያት እና እንደዚህ በሴቶች ጉዳይ ላይ እንደምንሰራ ማህበረሰቡ ያውቃል፣ በሚዲያዎች ይታያል ምናምን እና ምን ለብሳ ነበር ኤግዚቢሽን በብዙ ሚዲያ ላይ ተላልፏል። እሱ ላይ በተደፈሩ ጊዜ ትክክለኛ የለበሱትን ልብስ በመውሰድ የሚያሳይ ኤግዚቢሽን ነበር እና በብዛት ሴቶች በተደፈሩ ጊዜ፣ አይ በቃ እንደዚህ ለብሳ ነው ማለት ነው ወይም እዚህ ቦታ ነበረች ማለት ነው ወይም ምን አርገሹ ነው ምን አሳይተሹ ነው ምናምን የሚባሉ ጥያቄዎች አሉ። እነዚህ ጥያቄዎች ደግሞ ኦልሬዲ ተጠቂ የሆነችውን ሴት እንደገና ተጠያቂ ማድረግ ነው ግን እና እሱን ለማስቀረት ያደረግነው ነው ነ ከዛ የእንግዲያውስ መደፈር ላይ ይሰራሉ ማለት ነው ወይም እነዚህ አይነት ጥቃቶች ላይ ይሰራሉ ማለት ነው ተብሎ ብዙ ሰዎች በቢሮ ስልክ ይደውላሉ ወይ በእያንዳንዳችን የ ግል መስመር ይደውላሉ ወይ ኢሜይል ይልካሉ። እንደዚህ አይነት ፆታን መሰረት ያደረገ ጥቃት ሲደርስባቸው ማለት ነው እና ጨመረ ማለት ነው። ስለዚህ እኛ ካሰብነው በላይ የሆነብን አቅምም አልነበረንም። ይህንን እያንዳንዱ ማስስት ማድረግ ማየት እንደሚሄድ ብዛ ና አቅም ነበር። ስለዚህ ምክንያት ነው ለምን እንደዚህ አይነት የሆትላይን አንጀምርም በሚል ነው ሀሳቡ የተጀመረው ማለት ነው። ይህ የነጻ የስልክ ጥሪ አገልግሎት ፆታዊ ጥቃት ለደረሰባቸው ሰዎች በቀጣዮቹ ጥቂት ወራት ውስጥ አገልግሎትን መስጠት የሚጀምር ሲሆን ከጠዋቱ ሁለት ሰዓት ተኩል እስከ አስራ አንድ ሰዓት ተኩል የሚሰራ ይሆናል። አሁን ይሄንን አጭር ነጻ የስልክ መስመር ለማግኘት እየሞከርን ነው። ከአዲስ አበባ ዩኒቨርሲቲ የስነ ልቦና ዲፓርትመንት ጋር አብረን በመስራት ላይ ነን። ከዚህ ዲፓርትመንት ኢንተርኖች እንወስዳለን። እኛንም ይጠቅሙናል፣ ሆትላይኑንም ይጠቅማሉ። እንደዚሁም ደግሞ እነሱም ስርዓተ ፆታ ላይ እና ደግሞ የፆታ ጥቃት ላይ ካውንስሊንግ ልምድ አግኝተው ይወጣሉ ማለት ነው። ስለዚህ ከአዲስ አበባ ዩኒቨርሲቲ የስነ ልቦና ዲፓርትመንት ነው ምንወስ ከዛ ባለፈ ማፒንግ እየሰራ ነው ቅድም እንዳልኩሽ ማን ምን ይሰራል የሚለው ላይ የትኛው ሐኪም ቤት ምን እየሰራ ነው፣ ሴቴት ነው ያሉት፣ ፖሊስ ጣቢያ፣ ፖሊስ መምሪያዎች ጋር ይሄድና ለፕሮጀክታችን እያስረዳናቸው እና ምን እንደሚሰሩ እያጣራን እንገኛለን ማለት ነው። በአሁኑ ሰዓት የመጀመሪያው ሰባት ወር እንደ ፓይለት ስቴጅ ነው የሚሆነው፣ ግን ጊዜ ሰርቪስ እንሰጣለን። እንዳልኩሽ ከአዲስ አበባ ዩኒቨርስቲ የስነ ልቦና ዲፓርትመንት ተማሪዎች ጋር ነው የምንሰራው። ከዚህ በፊት የነበረን እየተደወለልን ምናምን የነበረው ጥናት እየተሰራበት አይደለም። እያንዳንዳችን ነው ቤታችንም ሆነ የንስራን ቦታ ከዚህ በኋላ ግን ጥናትም የሚሰራበት ይሆናል። ለፖሊሲ ለውጥም የሚጠቅም ነው የሚሆነው። ይሄን ያህል ሰው በዚህ ምክንያት ደውሏል የሚለውን ፖሊሲም እንዲጠነክር የተለያዩ የፖሊስ የሀኪም ቤት ሰርቪሶችም እንዲጠነክር ይረዳል ማለት ነው። ግን እኛ ለመስጠት ያሰብነው የስነ ልቦና ምክርና ሪፈራል እና ሰርቪሶች ላይ ያሉ ኢንፎርሜሽን ነው የምንሰጠው። ወደፊት ደግሞ ለማስፋት ና ህብም ላይ ምን ለመስጠትም እናስባለን ይህ ነጻ የስልክ መስመር ለሴቶች ብቻ ሳይሆን ለወሲባዊ ጥቃት የተጋለጡ ወንዶችም አገልግሎት የሚያገኙበት እንደሚሆን ይጠበቃል የአስገድዶ መድፈር ላይ የቤት ውስጥ ጥቃት በብዛት ደግሞ የመደፈር ኬዞች በአባት በአጎት በአካባቢ ባለ ሰው ላይ ይበዛል የሴት ልጅ ግርዛት ላይ ጾታን መሰረት ያደረገ ሰዎች ዝውውር፣ ያለ ክፍያ ማሰራት ወይም ደግሞ ወሲባዊ ጥቃት እንደዚህ እንደዚህ አይነት ጉዳዮች ላይ ነው የምንሰራው። ግን በአጠቃላይ የምንሰራው ለሴት ብቻ አይደለም። በእርግጠኝነት የጾታ ጥቃት ላይ የሚደውሉ ወንዶች አሉ። ከዛ ባለፈ ደግሞ ሴቶች እንዲሁም የጾታ ጥቃት ቢደርስባቸው ሄደው ሊናገሩትም የሚችሉት ነገር ነው። ወንዶች ግን ይሄ ጥቃት በደረሰባቸው ጊዜ በብዛት አይናገሩትም። ተቀባይነት የሌለው ነገር ነው ለነሱ ደግሞ በቀላሉ ሄደው የሚናገሩት ነገር አይደለም። የስልክ መስመር ስለሆነ የመናገር እድሉ በጣም ይጨምራል ብለን እናስባለን። በቅርቡ በሴታዊት የማህበራዊ ድረገጽ ላይ በተደረገ የስም ምርጫ ለዚህ የነጻ የስልክ ጥሪ አለኝታ የተሰኘ ስም ከፍተኛ ድምጽ አግኝቶ ጸድቋል። አለኝታ ነጻ የስልክ ጥሪ መስመር መሰረታዊ ዝግጅቱን አድርጎ እንደጨረሰም ስራ ከመጀመሩ በፊት ለህብረተሰቡ በማህበራዊ ድረገጾችና በሚዲያዎች ላይ እንደሚያስተዋውቅ የፕሮግራሙ አስተባባሪ ጽዮን መላ ነግራኛለች። ለአሜሪካ ድምጽ ሬዲዮ ኤደን ገርማ ዋሽንግተን ዲሲ በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው በቀጣዩ መሰናዶ ወደ ባህር ዳርን የምናምረው ሰሞኑን በአማራ ክልል የሚገኙ ከሃያ አንድ በላይ የሰርከስ ቡድኖችን በአንድ ላይ ያሰባሰበ የአማራ ክልል ሰርከስ ተቋቁሟል እዚያ ማህበር መቋቋም ለወጣቶች ስለሚኖረው እርባና አስተባባሪዎች ነግረውናል። ጽዮን ግርማ ይህንን የሚያብራሩ ሁለት እንግዶች ይዛለች። ራሳቸውን ከሚያስተዋውቁበት ይጀምራሉ። ሄዳነሻቱ እባላለሁ። ሰላም ኢትዮጵያ ላይ የማርኬቲንግና የኮሚኒኬሽን ኮርዲኔተር ስራ አላት። ከባህር ዳር ደግሞ አንድ ሌላ ሰው እንዲሁ መስመር ላይ አለ። እስቲ ከባህር ዳር ውዴ ራስሽን ለአድማጮች አስተዋወቂ። ውዴ ዘለቀ ይባላለው። Dalam maklumat Director, daripada የአማራ ክልል የሰርከስ ማህበር ፕሬዚዳንት ሰላም ኢትዮጵያ ማህበሩ እንዲመሰረት በማድረግ ዋነኛው አስተባባሪ እንደሆነ ቀደም ሲል ለአሜሪካ ድምጽ መላካችሁት የጽሁፍ መግለጫ ላይ አይተናል። እና ለምንድን ነው በክልል የሰርከስን እንደዚህ በማህበር ማደራጀት ያስፈለገው? ለምንድን ነው ትኩረታችሁን ሰርከስ ላይ ያደረጋችሁት? እንግዲህ ሰላም ኢትዮጵያ ብዙ አይነት ፕሮጀክቶችን እዚህ አዲስ አበባም እንዲሁም ደግሞ በተለያዩ ክልሎች ከተሞች ላይ በመስራ እንገኛለን ባሳለፍነው ሀምሌ አራት ቀን ሁለት ሺህ አስራ አንድ ዓመተ ምህረት ላይ የተዘጋጀ የውይይት መድረክ ነበረ የሰርከስ ጥበብ ዘርፉ መልካም እድሎች የበለጠ ለማስፋትና ለመቅረፍ እንዲቻል እንደ ሀገር እና እንደ ክልል የሰርከስ ማህበር ማቋቋም አስፈላጊ ነው ተብሎ በዛ በተዘጋጀው ፎረም ላይ ግባት ሆኖ ተነግሮ ነበረ በዛ ፎረም ላይ ስለዚህም እሱን በመከተል ሰላም ኢትዮጵያ ሊያደርጓቸው የሚችላቸውን ነገሮች ችን ከዚህ በፊት በመስራት እንዲሁም ችሎታ ያላቸው ብዙ ወጣቶች አሉ። ነገር ግን ይህንን ነገር ኦርጋናይዝ አድርጎ እንደ ማህበርም ተቋቁሞ እንደ ኢትዮጵያም ደግሞ እንደ ናሽናል ቲም ይዛ የምትሄደው የሰርከስ ቡድን ወይም ቲም ያስፈልጋታል። ውዴ እንግዲህ በአንቺ በኩል በዚህ ሙያ ውስጥ ረጅም ጊዜ መቆየትሽን ነግረሽናል። አሁን የቡድን መሪነት ኃላፊነትም ላይ ነው ያለሽው። ምንድን ነው የሚጠቅመው ማህበሩም ሰርከስም በተለይ ለወጣቶች እንግዲህ የሀገራችን የሰርከስ ኪነ ጥበብ በውጭ ዓለም በተለያየ ቦታዎች ዝግጅት በማቅረብ ከፍተኛ እውቅና በማፍራት በሰርከስ ማርኬት ያሉ አካላትን ትኩረት በመሳብ ወደ አገራችን ልክ እንደ ቱሪስት መስህብ በመሆን ብዙ ስራዎችን እየሰራ ያለበት ሁኔታ ነው ያለው። የሰላም ኢትዮጵያ ይህንን ፕሮግራም ማመቻቸት በጣም ብልህ አስተዋጽኦ ለሆን ለሀገራችን የሰርከስ ኢንዱስትሪ እድገት ለምሳሌ በየክልሉ ሁሉም ጠንካራ ከለባቶች አሉ፣ ግን በተበታተነ መልኩ ነበር የሚሰራው እና በአሁኑ ሰዓት ደግሞ ሰላም ኢትዮጵያ ያመቻቸው፣ ይህም በጋራ አንድ ስራ መስራት ደግሞ የተሻለ ለውጥ ሊያመጣ እንደሚችል በማሰብ ነው እና ለምሳሌ ካላማዎቻችን አንዱ በክልሉ ወይም በሀገራችን በአለም አቀፍ ደረጃ የሰርከስ ጥበብን ከባህላችን ጋር በማጣመር የሀገራችንን ባህል ወግ ከሰርከስ ጥበብ ጋር በማቀናጀት ሀገር ውስጥና ከውጭ ሀገር ኮንሰርቶችን ማዘጋጀት ነው እና የሚሰጠው ፋይዳ ቀላል አይደለም። ፕላስ ደግሞ የሰርክ ስልጠና ማንዋሎችን በማዘጋጀት ሳይንሳዊ ዘመናዊ በሆነ መልኩ በክልላችን እንዲሁም የሰርከት ስልጠና በመስጠት ና ዓለም አቀፍ ስታንዳርዶችን በማውጣት ያው በስራ ላይ በመዋል እንዲሁም ክትትል እና ግምገማ በማድረግ የቡድኖችን አቅም ለማጎልበት ከፍተኛ አስተዋጽኦ ያበረከታል። ከዚህ በኋላ የተላን ኢትዮጵያ ይህን ፕሮግራም ፋሲሊቴት ማድረግ የተሻለ ስራ ሊያሰራ ይችላልና አሁን እንደ ሁላችንም አሳይመንት እንደተሰጣጣ ነው። ለምሳሌ ቅድም ሄለንዬ እንዳወራችው በአዲስ አበባ ላይ ትልቅ ውይይት ነበረ። ከዛ ሁሉም በየክልሉ ሄዶ ስራ እንዲሰራ በማድረግ አሳይመንት ተሰጥቶን ስለነበረ እኛም ፈርቀዳጅ በመሆን ለመጀመሪያ ጊዜ በአማራ ክልል እንዲመሰረት አድርገናል። ሄለን ቅድም ስጠቅሺው እነዚህን ነገሮች አሰባስቦ በአንድ ላይ ብሔራዊ ቡድን ለማውጣት ነው የሚል ሀሳብ ያለው የጠቀሽ ይመስለኛል። እስቲ አብራሪልን ሄለን። እንግዲህ ምንድነው ዋናው አላማችን፣ የአንድ ኢትዮጵያን ወክሎ የሚሳተፍ ብሔራዊ ቡድን ለማዋቀር ነው ዋናው አላማችን እና ሰላም ኢትዮጵያን በአንድ ክልል ብቻ ሳይሆን በተለያዩ ክልሎች በቀጣይነትም በትግራይ ይመስለኛል። ከዛም በተለያዩ ክልሎች እነዚህ ማህበራቶች ከተቋቋሙ በኋላ ዘርፉን ለማሳደግ የሚያስችል የጋራ ደግሞ አላማዎቻቸውን አወጣተው የሆነ አንድ ትልቅ የሆነ ብሔራዊ ቡድን ተቋቁሞ ኢትዮጵያም እንደ ሀገር ልጆቹም ደግሞ እንደ ግለሰብ ማግኘት የሚችሉበትን ነገሮች ማመቻቸት ነው ሰላም ኢትዮጵያ፣ ዋናው ኃላፊነትም እዚሁም ደግሞ ዋናው አላማችን ማለት ነው። ውዴ አማራ ክልል ውስጥ ምን ያህል የሰርከስ እንቅስቃሴ አለ? የአማራ ክልል ውስጥ ኦልሞስት ወደ ሀያ የሰርከስ ማዕከላቶች አሉ። የበቁ ውጭ ሀገር ሄደው ዝግጅት የሚያቀርቡ በተለያየ አገራት ሄደው ከሚሰሩት መካከል አንድ ሶስት ሰርከቶች አለን። ለምሳሌ ሰርከስ ባህር ዳር ማዕከል፣ ሰርከስ ደብረ ብርሃን፣ ሰርከስ አፍሪካ አፍሪካ የሚባል ሰርከስ አለ። እንደዚሁም ሌሎችም አሁን እየመጡ ነው። ወደ ቱርክ አካባቢው እነዚህ ፈረንሳይ አካባቢ ዝግጅት ሚያጠሩ ወደ ጀርመንም አካባቢ እንደዚህ እና ሁላችንም የየራሳችን የሆነ ጥሩ ጥሩ ነገሮች አሉ። ሄለን የምታጠቃልለው ዋና አላማችን አሁን በያዝ ነው በሰርከስን በተመለከተ ሁሉም ክልል ላይ የራሳችንን አስተዋጽኦ፣ ሰላም ኢትዮጵያ እንደ አንድ ኦርጋናይዜሽን የራሱን የሆነ አስተዋጽኦ እያበረከተም ነው ያለው። እንዲሁም ደግሞ በቀጣይነት በተመሳሳይ በተለያዩ ክልሎች ዘርፉን ለማሳደግ የሚያስራዎችን ለመስራት እቅድ ይዘናል። ስለዚህም በአጭር ጊዜ ውስጥ በቀጣይነት አሁን ባህር ዳር ላይ ያደረግነውን ነገር ተመሳሳይ የሆኑ ነገሮች በተለያዩ ክልሎች በመስራት የመጨረሻ እንግዲህ ውጤቱን ለመት ነው እኛም እንግዲህ እየጣርን እየሰራንም ያ። በጣም አመሰግናለሁ። ሁለታችሁን በጣም እናመሰግናለን። መልካም እሺ። ጣም ጥን እናመሰግናለን እኛም ከጋቢና ጋር ስለሆናችሁ እናመሰግናለን። አድማጮቻችን፣ መሰናዷችን ይቀጥላል። ከዓመታት ጦርነትና ውጥንቅት የተረጋጋችው ያለም ወጣቱ ሀገር መሀይምነትን ለመቅረፍ እየታገለች ነው። ደቡብ ሱዳን በዓለም ላይ ካሉ ሀገሮች 27 በመቶ የሚሆኑ ጎልማሶች ብቻ ማንበብና መጻፍ የሚችሉባት ሀገር ናት። ይህንን ችግር ለመቅረፍ የአገሪቱ ባለሥልጣናት በሺዎች የሚቆጠሩ የጎልማሶች መማሪያ ማዕከላትን በመላው ሀገሪቱ እያቋቋሙ ነው። ከጁባ ሺላፖኒ የላከችውን ዘገባ ኤደን ገረመው እንደሚከተለው ታስደምጠናለች። የ47 ዓመቷ ሬቤካ ያንኪርዴንግ ከ17 ዓመት ልጇ ጋር ታጠናለች። ምንም እንኳን ብዙ እናቶች ልጆቻቸውን በጥናት ቢያግዙም፣ እሷ ግን የእድሜዋን አብዛኛውን ክፍል ሳትማር አሳልፋለች። ስለዚህም ልጇ ሰንዴ ፔተር ወይን እናቷ ማንበብና መጻፍ እንድትችል ታግዛታለች። ኦቢጋ ባህር ባር እናቴ አሁን ብዙ የእንግሊዝኛ ቃላቶችን ታውቃለች። ለምሳሌ እንደ ሰላምታ። ይሄ ደግሞ በጣም ያስደስተኛል። በጊዜ ወደ ቤት ከመጣሁ የቤት ስራዋን እንድትሰራ ግዛታል። ደንግ ምንም አይነት ትምህርት ስላልተማረች የጨሌ ጌጣጌጦችን በመስራት ትተዳደራለች። ይሁን እንጂ የምታገኘው ገንዘብ በጣም ትንሽ በመሆኑ ምግብ ለመግዛትና ለልጇ ትምህርት ለመክፈል ትታገላለች። ስለዚህም ደንግ አሁን በልጇ በኩል ትምህርት እየተማረች ትገኛለች። የጎልማሶች ትምህርቱን በመካፈል ላይ ያለችው ሬቤካ ያንኪር ደንግ ስለ ትምህርቱ እንዲህ ትላለች። እዚህ የምንማረው በነጻ ስለሚያስተምሩ ነው። ለትምህርቱ መክፈል ቢኖር ቢኖሮ ትምህርት ቤት አልመጣም ነበር። ደንግ ልክ እንደ አብዛኞቹ ደቡብ ሱዳንያን ሁሉ አሁን ያለው ሰላም ትምህርት ለመማር መልካም እድል ነው ብላ ታምናለች። ከአስርት አመታት ግጭትና ጦርነት በኋላ በደቡብ ሱዳን አንድ አራተኛ የሚሆኑ ጎልማሶች ብቻ ናቸው ማንበብና መጻፍ የሚችሉት። ይሄ አሀ ሴቶች ላይ ቀንሶ አስራ ስድስት በመቶ ብቻ ይሆናል። የደቡብ ሱዳን የትምህርት ሚኒስቴር ደንግ ደንግ ሆኪያ ሰዎችን ከግጭትና ከድህነት ስለሚጠብቃቸው የሚሉ ማሶች ትምህርት መሰጠቱ ከፍተኛ ቦታ የሚሰጠው ነገር ነው ይላሉ። እንደ ግለሰብም ሆነ እንደ ሀገር፣ አብዛኛው ማህበረሰብ የተማረ ሲሆን ስራ ይሰራል የተሻለ ጤናም ይኖረዋል ካልተማረ ማህበረሰብ አንጻር ሲታይም ሰላማዊ ይሆናል። የትምህርት ሚኒስቴሩ ለአሜሪካ ድምፅ ሬዲዮ እንደገለጹት 208 ሺህ የሚሆኑ ጎልማሳ ደቡብ ሱዳናውያን ማንበብና መጻፍ ለመማር ተመዝግበዋል። በአገሪቱ ሰላም እስካለ ድረስ ይሄ አሃዝ እንዲጨምር ይጠብቃሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። አድማጮቻችን የዛሬው ጋቢና ቪኦኤ ዝግጅታችንን አጠናቀናል። እንሰናበታችሁ ነው። ፕሮግራሙን በመምራት አብረናችሁ የቆየ ነው ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅታችንን በማቀናበር እስካሁን ያገዘን ሞክቢሊያ ቤሮ ነው። ደናደሩ እያልን በጀመርነው የጅጋየው ሽባባ ወይም ጂጂ ዜማ እንሰናበታለን። ደናደሩ Yeah.